ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። ቀጥታ የሚተላለፍላችሁን የዛሬ ሰኞ ሰኔ 29 2007 ዓ ም ስርጭት ይዤ ማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ፒት አድሊ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አሉላ ከበደ ያሰማናል። ጤና አስጥልኝ። እንደምናመሻችሁ የሰዓቱን አጫጭር ዜናዎች የግሪክ ጠቅላይ ሚኒስትር አሌክሲስ ሳፓሪ ተጨማሪ የቁጠባ እርምጃዎች ከወሰዳችሁ ብድሩን የምትከፍሉበት ገንዘብ እንስጣችሁ የሚለውን ጥያቄ እንደማይቀበሉ ስድሳ አንድ ከመቶ ህዝብ ድምፁን መስጠቱን ተከትሎ አሁን ወደ ድርድሩ ለመመለስ ዝግጁ ነኝ ሲሉ አስታወቁ። ህዝቤ በድምፁ የሰጠኝ ስልጣን ለሀገር የሚጠቅማት ነገር ደህና አድርጌ እንድደራደር ጉልበት ይሰጠኛል ብለዋል ጠቅላይ ሚኒስትሩ። አንዳንዶቹ የዩሮዞን ማህበርተኞቻቸው ግን በውሳኔ ህዝቡ አልተደሰቱም። ጀርመን ግሪክ ተጨማሪ ገንዘብ እንዲሰጣት በያዘችው ጥረት ላይ ከረር ያለ አቋም ነው የያዘችው። የጀርመኗ ቻንስለር አንጌላ መርከል ቃል አቀባይ ዛሬ በሰጡት ቃል የግሪክ ሕዝብ ትናንት ከሰጠው ውሳኔ በኋላ በአዲስ የእርዳታ መርሃ ግብር እንደገና መደራደር የሚያስፈልግበት መሰረት የለም ነው ያሉት። በሌላ ግሪክ ነክ ዜና ግሪክ ከዓለም አቀፍ አበዳሪዎች ጋር አንዳች አዲስ ስምምነት ላይ ዛሬም አልተቃረበችም። የጠቅላይ ሚኒስትሩ ነገ ማክሰኞ የአውሮፓ ህብረት የመሪዎች ጉባኤ አዲስ ሀሳብ ለማቅረብ ተዘጋጅቻለሁ ማለታቸው ግን ቀደም ብሎ ተገልጧል። ጠቅላይ ሚኒስትሩ በግንባር ቀደምትነት በግሪክ መንግስት ላይ ጠበቅ ያለ የበጀት ቁጠባ እርምጃ እንዲወሰድ እንደሚሟገቱ ከጀርመኗ ቻንስለር አንጌላ መርከል ጋር ዛሬ በስልክ ተነጋግረዋል። ሁለቱ መሪዎች የተነጋገሩበት የግሪክ ህዝብ ትናንት እሁድ በአካሄደው ውሳኔ ህዝብ አበዳሪዎች በግሪክ ላይ ያቀረቡትን አዳዲስ ጥያቄዎች እንደማይቀበል በከፍተኛ ድምጽ ማስታወቁን ተከትሎ ነው። የኢራን የኒውክሊየር ቅመማ ፕሮግራም ዙሪያ ለያዙት ድርድር ዛሬ ቬና የሚገኙት የኢራንና የስድስቱ ዓለም ሀያላን መንግስታት የውጭ ጉዳይ ሚኒስትሮች አንዲት ጀንበር ከቀረችው ቀነቀጠሮ ማብቂያ አስቀድሞ ከአንዳችሁ ነኛ ስምምነት ላይ ለመድረስ ግፊት በማድረግ ላይ ናቸው። የኢራንን የኒውክሌር ቅመማ ጥረት ለመገደብና በምላሹም ትሄራን የጣለባትን ማዕቀብ ለማላላት የሚያስችሉ በእስካሁኑ ድርድር ግን ያልተፈቱ ቁልፍ ቁልፍ ጉዳዮች እልባት ለማበጀት ነው የመጨረሻውን ጥረት በማድረግ ላይ ያሉት። ተደራዳሪ ዲፕሎማቶቹ የሚጠበቀውን ውጤት አስመልክቶ ታዲያ የተደባለቁ ስሜቶችን እያንጸባረቁ ነው። የኢራኑ የውጭ ጉዳይ ሚኒስትር ሞሐመድ ጃቫድ ዛሪፍ ትላንት ለጋዜጠኞች ሲናገሩ ልዩነቶች አሁንም እንዳሉ ነው፣ ሁነኛ ውጤት ለማምጣትም ሁለቱ ወገኖች እየጣሩ ነው ብለዋል። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ በበኩላቸው ከስምምነት ላይ ለመድረስ እንዳሁኑ የቀረበ ጊዜ ተፈጥሮ አያውቅም በሚለው የኢራኑ አቻቸው አስተያየት የሚስማሙ መሆናቸውን አመልክተው መልስ ያላገኙ ጉዳዮች ግን አሁንም አሉ ብለዋል። በትላንትናው ምሽት በማዕከላዊ ናይጄሪያ በአንድ መስጊድና በአንድ ምግብ ቤት ላይ በተሰነዘረ የአሸባሪዎች ጥቃት አርባ አራት ሰዎች ሲገደሉ ሌሎች አርባ ሰባት ሰዎች መቁሰላቸውን ባለስልጣናት አስታወቁ። የብሔራዊ የአስቸኳይ ጉዳዮች አስተዳደር ጽፈት ቤት ኃላፊው አልሐሰን ሙሐመድ እንዳመለከቱት ሀያ ሶስቱ ሰዎች የተገደሉት በሻንጋሊኩ ከተማ በአንድ የግዛቲቱ አስተዳዳሪዎችና ሙስሊም አዋቂዎች በሚያዘወትሩት ምግብ ቤት ውስጥ በደረሰ የአጥፍቶ ጠፊ ቦምብ ጥቃት ነው። አሚሶም በሚል አጽሮት የሚታወቀው ሶማሊያ የሚገኘው የአፍሪካ ህብረት ተልእኮ አልሻባብ የተባለውን ጽንፈኛ ቡድን ከፍተኛ ጉዳት በማድረስ ከሁሉ የሚቆጣጠራቸው ከነበሩት ዋና ዋና ከተሞች ከሞላ ጎደል በሙሉ እንዲወጣ ማድረጉን አመለከተ። አድማጮች፣ የሰአቱ የዓለም ዜና ይኸው ነበረ። አመሰግናለሁ አሉላን ለዜናው ከምሽቱ ሶስት ሰዓት በ19 በ22 እና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። የ2007 ምርጫ ዲሞክራሲያዊ ሆኖ ባልተጠናቀቀበትና የሰብአዊ መብቶች ሙሉ በሙሉ በተጣሱበት ሁኔታ የአሜሪካው ፕሬዝደንት ኢትዮጵያን ለመጎብኘት ማቀዳቸው የተሳሳተ ነው ሲሉ ሶስት ተቃዋሚ ፓርቲዎች አስታውቀዋል። ወደ ኢትዮጵያ መምጣታቸው ካልቀረ ግን ፕሬዝደንቱ ገዢውን ፓርቲና መንግስትን ብቻ ሳይሆን ተቃዋሚዎችንም ጭምር ሊያነጋግሩ ይገባል በማለት ለአሜሪካ ኤምባሲና በዚያም በኩል ለፕሬዝደንት ኦባማ ደብዳቤ አስገብተዋል። እስክንድር ፍሬው ተጨማሪ አለው። የመላው ኢትዮጵያ አንድነት ድርጅት መያድ፣ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓና የኢትዮጵያ ራእይ ፓርቲ ኢራፓ ዛሬ መግለጫ የጠሩት የ2007ቱን የምርጫ ውጤት እንደማይቀበሉ ግልጽ ለማድረግ ነው። ኢህአዴግ መቶ በመቶ ያሸነፈበትን የጠቅላላ ምርጫ ውጤት አንቀበልም ነው ያሉት ፓርቲዎቹ፣ ለማመን በሚያስቸግር ሁኔታ የተገለጸውን የምርጫ ውጤት መቀበል ህገ ወጥነትን ማበረታታትና አምባገነኖችን መሸለም ሆኖ አግኝተነዋል ሲሉም በመግለጫቸው ጠቅሰዋል። ፓርቲዎቹ የምርጫውን ውጤት በተመለከተ ካወጡት መግለጫ ጎን ለጎንም በአዲስ አበባ ለሚገኙ የአሜሪካ ኤምባሲ ያስገቡትን ደብዳቤ ቅጂ ለጋዜጠኞች አሰራጭተዋል። ለኤምባሲው ለራሱ እንደዚሁም በቅርቡ ወደ አዲስ አበባ ለሚመጡት የአሜሪካው ፕሬዝዳንት ባራክ ኦባማ የተጻፈው ደብዳቤ ጉብኝቱ ገዢውን ፓርቲና መንግስትን ብቻ ታሳቢ ያደረገ እንዳይሆን የሚጠይቅ ነው። ፕሬዝዳንቱ ወደ ኢትዮጵያ ለመምጣት የወሰዱት ምርጫ 2007 ዲሞክራሲያዊ ሆኖ ባልተጠናቀቀበትና ሰብአዊ መብቶች ሙሉ በሙሉ በተጣሱበት ሁኔታ መሆኑን ፓርቲዎቹ ለጋዜጠኞች አብራርተዋል። ከመጧ አይቀር ግን ፕሬዝዳንቱ ተቃዋሚዎችንም ሊያነጋግሩ ይገባል ብለዋል፣ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ። ይህንኑን ያብራሩት ምርጫ 2007 ዓ ም ሰላማዊና ዲሞክራሲያዊ ሆኖ ሳይጠናቀቅ የቀረና በፍጹም የኢትዮጵያን ሕዝብ ያሳዘነና ሙሉ በሙሉ የሰብአዊ መብት ክብርን የገፈፈና የጣሰ በመሆኑ ይህ በተፈጸመበት ሁኔታ ኢትዮጵያን ለመጎብኘት ያደረጉት እቅድ ፍጹም የተሳሳተ መሆኑን መግለጽ እንፈልጋለን። ነገር ግን ይህንንም ሆኖ ከመጡ ኢትዮጵያ ውስጥ ገዥውን ፓርቲ እና መንግስትን ማነጋገራቸውም ስለማይቀር፣ ሌሎችም የዲፕሎማቲክ ክፍሎችም ማነጋገራቸው ስለማይቀር በእኛም በኩል ለዲሞክራሲና ለሰብአዊ መብት ክብር ቆመናል እንታገላለን ብለን ለምንል የተቃዋሚ ኃይሎች በአጠቃላይ ለዲሞክራሲ ኃይሎች በግንባር ጥያቄዎቻችንን ተቀብለው አስፈላጊውን ማብራሪያ ለኢትዮጵያ ሕዝብ እንዲሰጡ ለመጠየቅ እያደረግነው ነው። ፕሬዚዳንት ባራክ ኦባማ ተቃዋሚዎችንም እንዲያነጋግሩ የጠየቅ ነው በውይይት የሚያምኑ ሰው መሆናቸውን ስለምንረዳ ነው ሲሉም ፓርቲዎቹ አስታውቀዋል። እናም የሀገሪቱን እውነታ ስለ ኢትዮጵያ ያገባናል ከሚሉ ወገኖች ሁሉ ለመረዳት እንደሚሞክሩ ተስፋ እንዳላቸው ያብራሩት የኢትዮጵያ ራዕይ ፓርቲ ፕሬዝዳንት አቶ ተሻለ ሰብሮ ናቸው። የኢህአዴግን መንግስት እንደሚያነጋግር ታውቋል። አጀንዳም ተይዟል። ነገር ግን የኢትዮጵያ ሀገር የአንድ መንግስትና የአንድ ገዢ ፓርቲ ነው ወይ ብሎ መጠየቅም ይቻላል። ማለትም ባለድርሻ አካላት አለን። ተቃዋሚዎች በህገ መንግስት ተቋቁመናል፣ ታውቁ አለ። ስለዚህ ሚናችን በኢትዮጵያ ዕጣ ፈንታ ላይ የተቃዋሚዎች የእኛም ብቻ አይደለም። በአጠቃላይ የተቃዋሚዎችና ያገባናል የኢትዮጵያ ጉዳይ ያገባናል የሚሉት ሌሎችን በህግና በስርዓቱ የሚከታተሉ ሁሉ የእነሱ ዕጣ ፈንታ በውድ ሀገራቸው ጉዳይ ላይ ምን ትላለ ብሎ መጠየቅ በኢትዮጵያ ያለው የሰብአዊ መብት ሁኔታ ከአሜሪካ ባለስልጣናት የተሰወረ አይደለም ያሉት የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዚዳንት አቶ አበባው መሀሪ ናቸው። የአሜሪካ የውጭ ጉዳይ መስሪያ ቤት ሰሞኑን ያወጣው መግለጫም ይህንኑ እውነት የሚያጠናክር ነው ባይ ናቸው። ፕሬዚዳንቱ ወደ አዲስ አበባ ሲያመሩም የውጭ ጉዳይ መስሪያ ቤታቸውን ሪፖርት ይዘው እንደሚመጡ ተስፋ አድርገዋል። አቶ አበባው ፕሬዚዳንት ኦባማ የውጭ ጉዳይ ሚኒስትራቸው ያወጣው የሰብአዊ መብት ጥሰት በኢትዮጵያ ምድር በከፍተኛ ሁኔታ ከኤስ ጊዜ ለቅመው ነው ያወጡት። በጣም እናመሰግናቸዋለን፣ ያን በማድረጋቸው ያንን ስራ የሰሩ ሰዎች በጣም እናመሰግናቸዋለን። ማን እንደታሰረ፣ ማን ፍርድ እንዳጣ፣ ማን ፍትህ እንዳጣ፣ ማን ምን እየበላ እንደሆነ፣ ማን ምን ሀብቱ እንደተቆጣጠረ አንድ ባንድ አውጥተውታል። ያ በጣም ቆንጆ ነው። በጣም ጥሩ ነው። ስለዚህ ፕሬዚዳንት ኦባማ ሲመጡ ያንን የውጭ ጉዳይ ሚኒስትራቸው ያወጣውን መግለጫ እዚያው ይመጣሉ ብዬ አስባለሁ። የአሜሪካ ፕሬዚዳንት ባራክ ኦባማ ኢትዮጵያን እንደሚጎበኙ ከተገለጸ ጊዜ አንስቶ እንደ ተቃዋሚ ፓርቲዎች ሁሉ ዓለም አቀፍ የሰብአዊ መብት ድርጅቶችም የተለያዩ አስተያየቶችን እየሰጡ ነው። በኢትዮጵያ ያለው የሰብአዊ መብት አያያዝ አሳሳቢ መሆኑን ጠቁመዋል ድርጅቶቹ ፕሬዚዳንት ኦባማ ወደ አዲስ አበባ ሲመጡም ይህንን ርዕስ እንዲያነሱ እየጠየቁ ነው። የፕሬዝዳንቱን ጉብኝት አስታከው እየቀረቡ ስላሉ ትችቶች ሰሞኑን የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙሉጌታ እውነታውን አያሳይም ብለዋል። የተለያዩ ወገኖች ስለ ጉብኝቱ እየሰጡ ያሉትን አስተያየት በተመለከተ ያ የእነሱ ጉዳይ ነው፣ ለእነሱ ውሳኔ ነው። መጥተው ያለበት አስፈላጊው ነገር ስሞታ ከተጨበጠ እውነታ የተለየ መሆኑ ነው። ስለዚህ እውነታው በራሱ ይናገራል እላለሁ። ዛሬ መግለጫ የሰጡት ሶስት ተቃዋሚ ፓርቲዎች በሚያግባቧቸው ሁኔታዎች ላይ በጋራ መስራታቸውን እንደሚቀጥሉ ይፋ አድርገዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እዛው አዲስ አበባ ላይ ከንጉሴ አክሊሉ ጋር ጥቂት ቆይታ እናደርጋለን። የክረምት ስሜቶች ክረምቱ ግም ሲል ብሎ ንጉሴ አክሊሉ ይንደረደርና ወደ ጉጥግጥ ወደ ጉምግጥም መግቢያው ያዘግማል። አመሰግናለሁ አሉላ። ሰኔ ግም ካለ ክረምት ወርተራውን ከጸደይ ከተቀበለ ውሎ አደረ። ከዛሬ ጋር ሶስት ቀን ተቆጠረ። ከነገ ጀምሮ ለዘጠና ሶስት ቀናት ይቆያል። መስከረም ሀያ አምስት ቀን ወርተራውን ለመጸው ይለቃል። ዛሬ ቅድም እንዳልኩት ላሉላ በዚህ መነሻነት ጉት ተብሎ ስለሚጠራው ድንክዬ አማርኛ ቅኔ እንጨዋወታለን። አዎ ደንበኛው ቅኔ እስኪጀመር ድረስ ያለው የቅኔ ጎዳና ጉት ቅኔ ይባላል። ይህም የጥንት መምህራን የሰጡት ስያሜ ነው። ለምሳሌ በቅኔ ይደነቃል ወኔ ያሸበርቃል ስልጣኔ እንዲህ በማለት የጀግኖች ታሪክ ሲነገርበት ኖሯል ማለት ነው። በደራሲ ተክለ ጻድቅ መኩሪያ የታሪክ መጽሐፍትም ይማሯል። እንደ አካልዬ ይዋጓል፣ እንደ ገብርዬ የሚለውን እዚህ ላይ ያስታውሰዋል። መልካም ዜማ፣ ጥሩ ሀሳብ አሰማ፣ በሀዘኑ ስፍራ ደስታን አለማ በድምፅ በዘፈን ህዋሳትን መጠገን ከስሩ እንዲነቀል ጸጸትና ሀዘን ይህም አንዱ መንገድ ነው። እንግዲህ በጋዜጣ የእውቀት ለዛ መጣ፣ እውቀቱ ሲገባ ድንቁርና ወጣ። ያነበበ እውቀትን ጠገበ፣ ድንቁርናን ክዶ ወደ እውቀት ተሳበ፣ የጥበብን ገጿን ለማየት ቀረበ ማለትም ይቻላል። ሌላ ልጨምር። በክረምት ግድግዳ በበጋ ተራዳ ሆኖ የሠራ ሰው ምንም አይጐዳ። አትምከር፣ ይምከሩብህ፣ አትዋል፣ ይዋሉብህ። ያወጣህ የለም ወይ ቅን ከሆነ ልብህ ይላሉ። ሌላው የበላዳኛ፣ የወጋ መጋኛ፣ አንድ ብይን አያስረግጥ አንድ ምስክር አያስደነግጥ የሚለውንም እዚህ ላይ ማንሳት ይቻላል። እንዲህ እንዲህ እያሉ እንግዲህ ምሁራኑ የጉት ቅኔን ያሳያሉ። ሌላ ልጨምር እንደገና ይህንን የጉት ቅኔ የዚህን ሁሉ ጎዳና የጀመረው ከዛሬ አንድ ሺህ አምስት መቶ ዓመት በፊት ተነስቶ የነበረው ኢትዮጵያዊው ሊቅ ቅዱስ ያሬን ነው። እሱም ሰማይ መልኩን ለወጠ፣ ፀሐይ መግቢያውን አወቀ ብሎ በጉት ቅኔ ተቀኝቷል። እንደገና ሌላ ሊጨምርላችሁ ሁሉም ያምረኛል በየምግባሩ እነ አለቃ እነ ደብተራ ቅኔ ሲመሩ ወታደሮችም ጥይት ሲዘሩ ገለው ማርከው ሸልለው አገር ሲያስከብሩ ገበሬዎችም ሰኔን ሲያዘምሩ የሐምሌን የነሐሴን እንቅልፍ ሲጻረሩ ሽምብራ እንዲያፈራ ከጫፍ እስከ ስሩ እንቅልፍ ያስጠላል ሌት ተቀን ሲሰሩ በአዳዲስ ቀለማት አዝሪቶች በአዳዲስ ቀለማት አዝሪቶቹ ሲያምሩ ስንፍና ነውና ለሰው ሁሉ ጸሩ። ከኖህ ጊዜ አንስቶ የመጣው ክረምት ሳያቋርጥ አለ ሲያድል በረከት በሌማት ዳቦውን ወይኑን በማቶት እነሆ አቀረቡ ያለአንዳች ንፍገት የቅኔን ፍለጋ መከተል የሚሻ ይፈልስፍ ጉትቅኔ ለዘዴው መነሻ፣ በማለት አሉላ። የዛሬውን ዝግጅቴን አበቃለሁ። የዛሬ አስራ አምስት ቀን እንገናኝ እንግዲህ በጉት ቅኔ ላይ አሉላና ንጉሴ አድርገውት ከነበረው ውይይትና በትናንትና የመጽሔት ክፍለ ጊዜ ከተላለፈ ፕሮግራም ነው ቀንጨብ አድርጌ ያሰማኋችሁ። ክቡራትና ክቡራን አድማጮች፣ አሁን ጤና ነክ የሳይንስ ውይይት አለን። ኩላሊትዎ ሕይወትዎ ነው። ምን ያህል ያውቁታል? ምን ያህልስ ያዳምጡታል? እንዴትስ ነው መያዝ ያለብዎ? ለመሆኑ በጤናው ሆነው ዋጋውን ያውቁት ይሆን? ይጠነቀቁለት ይሆን? የአካል ክፍሎች ጥናትና ምርምር ሳይንስ ለኩላሊት የሚሰጠው ክብር ብዙ ነው። ከተጎዳም እኮ ወጪው ብዙ፣ መዘዙም እንዲህ በዋዛ የሚታይ አይደለም። በመጪ ዝግጅቶች ጥቂት ዘርዘር አድርገን እናየዋለን። ኩላሊታችንን ደግሞም የኢትዮጵያውን ሰውና የኩላሊቱን ጤና ጉዳይ ለዛሬ አንድ ኒፍሮሎጂስት ጋር ብዣ አለሁ ኒፍሮሎጂስት ማን ነው ብለው ይሆን ኒፍሮሎጂስት ማለት እንግዲህ የኩላሊት በሽታ ሀኪም መሆኑ ነው ኩላሊት ከሰውነታችን የሚወጣውን ዌስት ፕሮዳክት አጥርቶ ማለት ከሰውነታችን የሚወጡ ቆሻሻዎችን የሚያጠራ እንግዲህ በደም አማካኝነት ከምግብ ከመሳሰሉት ጋር የተያያዙ ማለት ናቸው አዎ እሱን ያጠራ እና እንደ ሽንታ አድርጎ ቆሻሻ ነው ቆሻሻውን ለማውጣት ይረዳናል የኩላሊት በሽታ በብዙ ምክንያት ሊደርስ ይችላል። ዶክተር ፍጹም ገብረ እግዚአብሔር ናቸው የምትሰሟቸው። ዶክተር ፍጹም ራሳቸው ኔፍሮሎጂስት ናቸው። ስለ እርሳቸው ተጨማሪ ማወቅ ይፈልጉ ይሆን? እሺ ተዋውቁ። አዲስ አበባ ተወልጄ ትምህርቴን እዛ በሊሴ ገብረ ማርያም የፈረንሳይ ትምህርት ቤት መሆኑ ነው። እዛ ተምሬ ባካሎሬያ እዛ ካለፍኩኝ በኋላ በ1900 በእንግዲህ በፈረንጆች 89 ስኮላርሺፕ ኢትዮጵያ አቆጣጠር በ1981 እንደዛ አካባቢ መሆኑ ነው ወደ ፈረንሳይ ሀገር ስኮላርሺፕ አግኝቼ ሜዲሲን ለመማር ሕክምና ለመማር መጣሁኝ። እና የመረጥኩት ያው ሊዮን ለመምጣት ነበረ። ሊዮን ከተማው ነው፣ ሊዮን ከተማው ነው የመፈረንሳይ የሁለተኛ ትልቅ ከተማ መሆኑ ነው። ሊዮን መጥቼ እንግዲህ የዛው ትምህርቱ የህክምና ትምህርት እንግዲህ ፈረንሳይ ሀገር እንደዚህ ሀገር አይከፈልም። ለህክምና ግን በጣም ከባድ ነው። ለትምህርቱ ነው የማይከፈለው። አዎ፣ ለመዘጋጀት ነው ለጥናቱ። ክፍያው አሜሪካ በጣም ውድ ነው። ለዚህ አገር ከዚህ አገር አስተያየት በጣም ልዩ ነው። ግን በውጭ አገር ዜጋነት ለመማር ከመጡ ከፈረንሳዮቹ የበለጠ ነጥብ ማግኘት አለብን። ስለዚህ ስንደርስ እዛ እንደው ሰው ሁሉ እነዚህ ከ ለምን እንደመጡ ይገርመዋል። ትምህርቱን የምንችለው አይመስላቸውም። ከአፍሪካ ነው የሚመጣችው። ስለዚህ በጣም አዎ፣ ስለዚህ በጣም የመጀመሪያ አመቶቹ በጣም በችግር ነው የሚታለፈው። ከዚህ በኋላ ስድስተኛ ክፍል ስደርስ የህክምና ትምህርት ስድስተኛ አመት ማለት ነው፣ ስድስተኛ አመቱ መሆኑ ነው። ኢንተርንሽፕ የሚባለው አለ። በዛን ጊዜ ነው እንግዲህ ምን አይነት ስፔሻላይዜሽን እንደምናደርግ ለልምምድ የምትወጡበት ጊዜ ነው ማለት ነው ወደየሆስፒታሉ። ስለዚህ ኔፍሮሎጂ መረጥኩኝ። የኩላሊት ጥናት ኩላሊት ጥናት፣ ያው በጣም ብዙ እንትን ጭንቅላት ያሰራል። በጣም ቻሌንጂንግ ስለሆነ ነው። እና ልክ እንደ ኢንተርናል ሜዲሲን ነው የኩላሊት ሐኪም መሆን። ለምን ብዙ ከብዙ በሽታ ጋር ይገናኛል። ስለዚህ ለሱ ነው ፓሽን ያገኘሁት። ፍቅር ያደረቦት ማለት ነው። ኔፍሮሎጂ ከጨረስኩኝ በኋላ መጀመሪያ ሐሳቤን ኢትዮጵያ ገብቼ አገል ለአገልግል በማለት ነበረ ግን ሳየው የኩላሊት ሕክምና እንግዲህ በመጨረስበት አካባቢ ዘመን የለም ነበረ እኛ ሀገር ስለዚህ ኦኬ በምን መርዳት እችላለሁኝ እንግዲህ አካደሚክንም ብሰራ ፒኤችዲ ሰርቼ አካደሚክ ዩኒቨርሲቲ ከሰራሁኝ በትምህርት በመርዳት ልረዳ እችላለሁኝ በማለት ፒኤችዲ ፕሮግራም ውስጥ ገባሁኝ። እንደ ገና ስለዚህ ኤምዲ ፒኤችዲ ከሰራሁኝ በኋላ የህክምና ዶክትሬቶን ከሰሩ በኋላ ዶክትሬቶን ለመስራት ከፒኤችዲኤን ከጨረስኩኝ በኋላ ያው የአካደሚውን እንግዲህ በደንብ ለማጠናከር ፕሮፌሰር አሁኑ በአሁኑ አመት የፕሮፌሰር ደረጃ ተቀብለውኛል። ስለዚህ አሁን ፕሮፌሰር ኖት ማለት ነው። እርስዎ እዛው ሊዮን ዩኒቨርሲቲ ነው ከኖብል ዩኒቨርሲቲ ነው? አሁን እንግዲህ ዩኒቨርሲቲ ልለውጥ መሆኑ ነው በሴፕቴምበር። እስካሁን ድረስ ግን እዛው ነበሩ፣ እዛው የሰለጠኑበት ቦታ ይሰሩ ነበረ። ኢትዮጵያ ውስጥ የኩላሊት ሕክምና አልነበረም ብለውኛል፣ እርስዎ በጨረሱበት ጊዜ ይሄ ማለት በዘጠና አካባቢ ማለት ነው በኢትዮጵያ አቆጣጠር። ምን ማለት ነው? ኩላሊቱን የታመመ ሰው ህክምና አያገኝም ማለት ነው። ኩላሊቱን የታመመ ሰው ያው ኩላሊቱ የመጨረሻ ደረጃ ላይ ከደረሰ ምንም መስራት የሚያቆብበት ጊዜ ዳያሊሲስ የሚባል ህክምና አለ። በዛን ዘመን የለም ኢትዮጵያ። ያንን ይሄ ከፍተኛ ሙያ ከፍተኛ ስልጠና የሚጠይቀውን ህክምና ማለት ሆነ። አዎ ከፍተኛ ስልጠናና ገንዘብ፣ የሀብታም ሀገሮች የሚሰጡት ህክምና ነው። በዛን ጊዜ እንግዲህ ለብዙ ሀገሮች በዚህ ዓለም ውስጥ በጣም ብዙ ሀገር ዳያሊሲስ የሚባለውን ህክምና አይሰጥም። ወይ ሌላው ህክምና ደግሞ ኪኒ ትራንስፕላንት ማድረግ ነው። የኩላሊት የሌላ ሰው ወስዶ መቀየር ማለት ነው። ከጤነኛ ሰው ወስዶ ማለት ነው። እሱም በጣም ቴክኖሎጂ ይጠይቃል፣ ገንዘብ ይጠይቃል። እሱም ህክምና የለም ነበር ኢትዮጵያ። ዶክተር ፍጹም ኢትዮጵያ ውስጥ ያለውን የኩላሊት ህመም ችግር አጥንተዋል፣ እርሶ በቅርብ ተከታትለዋል። ምን ይመስላል ገጽታው? በአጠቃላይ አሁን ባለው ሁኔታ በቅርብ አላጠናሁትም። አሁን ኮንታክት ማድረግ የጀመርኩት በቅርብ ባላጠናውም፣ የታመመ ሰው እዛ እርዳታ በሚያስፈልግበት ጊዜ ያው በትውውቅ ብዙ ሰው እርዳታ አደርጋለሁኝ። አሁን ግን ኮንታክት ኢትዮጵያ አንዳንድ የኪኒ የኩላሊት ስፔሻሊስቶች እየሰለጠኑ ነው። የኢትዮጵያ አሁን ዶክተር የወንደሰን የሚባል የኪኒ ስፔሻሊስት አለ። በማስተማርም ደረጃ ያለ ከሱ ጋር ኮንታክት አድርገን እንዴት አብረን መስራትና በማስተማር እንዴት ብዙ ሰው ማሰልጠን እንደምንችል እየተነጋገረን ነው። የኢትዮጵያ ሕክምና ትምህርት ቤቶች አሁን ይህን ስልጠና ይሰጣሉ ማለት ነው? አዎ እየጀመሩ ነው። ችግሩ ብዛት አለመኖር እና ያለው የአገሩ ኢንፍራስትራክቸር መሰረተ ልማቱ ማለት ነው። የእሱ ሁኔታ አስቸጋሪ ነገር ይፈጥራል። የእሱ ሁኔታ ማስቸገሩ ነው። እና የእኔ ሐሳብ እንግዲህ ከአንድ የውጭ ሀገሩ ዩኒቨርሲቲ ጋር ፓርትነርሺፕ አድርገው አጋር እርዳታውን በትምህርቱም ሼር ለማ እንግዲህ ለመካፈል እና፣ እርስዎ የሚያስቡት አሁን መሰረተ ልማቱንም እውቀቱንም ወደ ኢትዮጵያ ለመውሰድ ነው። ይመላለሳሉ ወደ ኢትዮጵያ እርስዎ? አሁን እንግዲህ ይህንን ይህን ክረምት ኢትዮጵያ ነኝ። የዛሬ ሶስት አመት ሄጄ ነበረ። እና እንግዲህ ለወደፊቱ በየጊዜው እየሄዱ ይሄንን እንትኑን ማጠናከሩ ነው። ምን ይሰራሉ አሁን ሲሄዱ? አሁን ሲሄድ እንግዲህ እንትኖቹን ዩኒቨርሲቲና ዶክተሮቹን እንግዲህ እዛ ጥሩ ኮንታክት ፐርሰን ሊሆኑ የሚችሉትን ሄጄ ለማነጋገር ፕራዮሪቲውን፣ የመጀመሪያ እንግዲህ የሚያስፈልገውን ለትምህርት የሚያስፈልገውን ለማደራጀት ነው። ከዶክተር ፍጹም ገብረ እግዚአብሔር ጋር የጀመርነው ውይይት ዛሬ በሶስት ሰዓት ስርጭት ክፍለ ጊዜያችን በጤና ፕሮግራም ይቀጥላል። በርከት ባሉ ጉዳዮች ላይ ተወያይተናል። ለመሆኑ የኢትዮጵያ ሰው ገንዘብ የሌለው ሕክምና የሚያገኝበትን ሁኔታ አስባችኋለሁ እንደ ሐኪሞች የሚል ጥያቄ ማስችላችኋለሁ። መልስ ይሰጣሉ ዶክተር ፍጹም። ዶክተር ፍጹምን አመሰግናለሁ ከእኛ ጋር ላደረጉት ቆይታ። አንዳንድ አጫጭር መረጃዎችን ላካፍላችሁ አሁን ከኢንተርኔት እና ከተለያዩ ምንጮች ያገኘሁትን ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር 20 ብር ከ68 ሳንቲም ተመንዝሯል ዛሬ። ይሄ ማለት መሸጫው 20 ብር ከ68 ሳንቲም ነው። ይቅርታ፣ እርሶ አንድ ዶላር ከፈለጉ 20 ብር፣ እርሶ አንድ ዶላር የሚሸጡ ከሆነ 20 ብር ከ68 ሳንቲም ነው ባንክ የሚሰጡት። እርሶ መግዛት የሚፈልጉ ከሆነ ደግሞ መክፈል ያለብዎት 20 ብር ከ78 ሳንቲም ነው። አንድ ዩሮ 22 ብር ከ90 ነው። አንድ የእንግሊዝ ፓውንድ 32 ብር ከ31 ሳንቲም ነው። ዛሬ ማምሻውን ከኢንተርኔት ባገኘሁት ትንበያ መሰረት አሁን አዲስ አበባ ላይ 14 ዲግሪ ሴልሺየስ ነው የሙቀቱ ሁኔታ። ነገ ማክሰኞ ሰኔ 30 207 ዓመተ ተመረት ከፊል ደመናማ ትሆናለች። አዲስ አበባ ከፍተኛ ሙቀቷ 23፣ ዝቅተኛው 11 ዲግሪ ሴልሺየስ ይሆናል። በዚህ ሳምንት ውስጥ ከተከናወኑ ትልልቅ ጉዳዮች ደግሞ መለስ ብለን ለማየት በ1996 ዓመተ ህረት ሐምሌ ሁለት ቀን በዚህ ሳምንት ውስጥ ማለት ነው የአፍሪካ ህብረት ተመሰረተ። የመጀመሪያው የህብረቱ ሊቀመንበር የቀድሞ የደቡብ አፍሪካ ፕሬዚደንት ታቦም ቤኪ ነበሩ። ሉዊስ ፓስተር በ1877 ዓ ም ዛሬ ማለት ነው በዛሬው ዕለት የውሻ በሽታ እየተባለ ለሚጠራው ሬቢስ ክትባት ሠራ። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። ጥቂት ደቂቃዎች ይቀሩናል። ሙዚቃን ጋብዛችሁ ከማዲንጎ ብርቱካኔ ጋር እንተዋችኋለን። ፕሮግራሙን የመራችልን ሲዮን ግርማነች፣ የቴክኒክ መሐንዲሱ ፒት ሃድሊ እንደዚሁም በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለምሽቱ የምሰናበታችሁ ሰለሞን አባተ ነኝ። ከምሽቱ 3 ሰዓት በ19 በ22 ና በ25 ሜትር ባንድ እንገናኛለን። እንዲሁም በናይል ሳት አለን። በኢንተርኔትም ዌብሳይታችን ላይ ታገኙናላችሁ። ደብሊው ቪኦኤ ኒውስ ዶት ኮም እንዲሁም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ብላችሁ ብትገቡ ልታነቡን ልታዳምጡን ትችላላችሁ። በፌስቡክና እና በትዊተርም ቪኦኤ አምሃሪክ ብትሉ ታገኙናላችሁ። ብርትኳኔ ከማዲንጎ አፈወርቅ ጋር እስከ ዝግጅቱ ፍጻሜ እንተዋችሁ። ጤና ይስጥልን። መልካም ቆይታ እስከ ምሽቱ ሶስት ሰዓት አንቺ سوالك <applause> لك Oh, <songs> yeah.